ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሕዝብ ተወካዮች ምክር ቤት ከቤቱ ለቀረበላቸው ጥያቄዎች በየፈርጁ ምላሽ ሰጥተዋል። መንግስታቸው ያከናወናቸው ተግባራት አጥጋቢ ውጤቶች አስመዝግቧል በማለት ከዘረዘሯቸው ውስጥ ድክመቶችም ታይተዋል በማለት ሳይጠቃቅሱ አላለፉም። ይኸውም የመጠጥ ውሃ አቅርቦትን በሚመለከት የውሃ ስራዎች ኮንትራክተሮች በሀገራችን ቁጥራቸውም ትንሽ ነው፣ ጥራታቸውም አቅማቸውም በጣም ደካማ ነው። ከዚህ አኳያ የመስኖ ግንባታ ስራችን እና የከተሞች የመጠጥ ውሃ ግንባታ ስራዎቻችን መጓተቶች በሰፊው የሚታይባቸው አካባቢዎች ናቸው። ስለዚህ ለየት አድርገን ከሌሎቹ ከሕንፃም ከመንገድም፣ ከኃይል ማመንጫ ስራዎቻችን አብዛኛዎቹ በውጭ ኩባንያዎች የሚሰሩ ከመሆናቸው አኳያ ግን የሀገራዊ ባለሀብቶች የሚሰሯቸውን የውሃ ስራ ግንባታዎችን ልዩ ትኩረት ልንሰጥ እንደሚገባ አፈጻጸማችን ያሳያል። እንዲሁም ከጠቀሷቸው በጣም አሳሳቢ ካሏቸው የትራፊክ አደጋ መበራከትን በሚመለከት ነው። ይሄ ጉዳይ አሳሳቢ ነው። መንግስትም ከፍተኛ ትኩረት የሰጠበት ጉዳይ ነው። አሳሳቢነቱ ከአራት ሺህ እስከ አምስት ሺህ የሚጠጋ ህይወት በየአመቱ የሚቀጠፍበት ነው። እንግዲህ ይሄ በወረርሽኝ መልክና በተለያዩ ተዛማጅ በሆኑ ጉዳዮች የሚሄዱ በሽታዎች እንኳ አንዳንድ ጊዜ እንደዚህ አይጨርሱም ሰው። ስለዚህ ምን ያክል ትኩረት መስጠት እንዳለብን የሚያሳይ ነገር እንዳለ ይታወቃል። ጥያቄው በመጠየቁ በጣም ላመሰግን እፈልጋለሁ። ምክንያቱም ጉዳዩ ሕዝባዊ ንቅናቄ ልንፈጥር የሚገባን አገራዊ አጀንዳ መሆን የሚገባ ጉዳይ ነው። የአሽከርካሪዎች ብቃት የሚወሰነው እና ሌሎች ያደጉ አገሮችም ያካሄዱት ነገር ቢኖር ከትምህርት ካሪኩለማቸው ጀምሮ ነው አሽከርካሪዎች የሚገነቡት። በፖለቲካ ተቃዋሚዎች ጎራ ይህንን የመርሃዊ መንግስቱን ገለፃ እንዴት እንደተመለከቱት ያነጋገርኳቸው የመላው ኢትዮጵያ አንድነት መኢአድ ፕሬዚዳንት ዶክተር በዛብህ ደምሴን ነው የምንሰማው። በመንግስት በኩል ብዙ ጋዜጣዊ መግለጫ ንግግር እንጂ ውጤቱን አላየንም። እንግዲህ ህዝብ የሚጠይቀው በህይወት የመኖር ጉዳይ ነው። ይሄ ማለት የዳቦ ጉዳይ፣ የሰብአዊ መብት ጉዳይ፣ የዴሞክራሲ ጥያቄ፣ የሥራ የማግኘት መብት ጉዳይ እና እነዚህን የመሳሰሉ ጉዳዮች ስለሆነ መንግሥት ብዙ ከማውራት፣ በእኔ አመለካከት ለነዚህ ህዝቡ ላነሳቸው ጥያቄዎች መልስ በአስቸኳይ ቢሰጥ ያ ህዝብ የሚያነሳው ጥያቄ ትንሽ መልስ አገኘ ብለን ልንገምት እንችል ይሆናል። በእኛም በኩል ይሄ ቢሆን ጥሩ ነው። ሌላው ከፖለቲካ ተቃዋሚ በኢትዮጵያውያን ዴሞክራሲያዊ ፓርቲ በኢዴፓ በኩል የድርጅቱ ኃላፊ አቶ ኤርሚያስ ባልከው የሚሉት አላቸው። ገዥው ፓርቲ ኢህአዴግ በችግሮቹ ዙሪያ ላይ የራሱን የሆነ ውይይት በራሱ ውስጣዊ ፓርቲ አድርጎ ችግሮቹን በራሱ መንገድ ለይቶ የራሱን ችግሮች የለየበትን የመፍትሄ አቅጣጫ አስቀምጦ ያንን መፍትሄ አቅጣጫ ተግባራዊ በማድረግ ሂደት ውስጥ የተሻለ እድል እና መፍትሄ አምጥቻለሁ እያለ ባለበት ወቅት ነው አሁንም ይሄ ጥሪ የተላለፈው። ከዚህ አንጻር በእኛ እምነት መሆን አለበት ብለን የምናስበው በኢትዮጵያ ጉዳይ ላይ የሚያገባቸው ሁሉ አካላት የሚሳተፉበት የተለያዩ መድረኮች ተዘጋጅተው ችግሮቹን ራሳቸው ተወያይተው ለይተው በዛ ችግሮች ላይ በለዩት ችግሮች ላይ ተመስርተው ደግሞ በሚያደርጉት ድርድር በሚገኝ የመፍትሄ አቅጣጫ መሆን አለበት ብለን እናምናለን። ይህ እስካልሆነ ድረስ በአገራችን ውስጥ የተከሰተውንም ችግር አሁንም ቢሆን ይፈቷል የሚል እምነት የለን። ነው ጌታቸው ትላይ ልጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።